Gabina Bioe Salam Salam Gababalu Taxi Gabina DJ Fatsu That's a brand name. That's a brand name. I stand behind it. I guarantee it They know that even if they don't know me anymore than they know the, the the chairman of General Mills DJ My Mommy God loves me ሰላም ሰላም ጠና ይስጥልኝ፣ የተከበራችሁ አድማጮቻችን፣ ከዚህ ከዋሽንግተን ዲሲ በቀጥታ የምተላለፍላችሁ ጋቢና ቪኦኤ ፕሮግራማችን ነው የምታደምጡት። ማስተናገዳችሁ ዲጄ ፋቱ ነኝ። ዛሬ አርብ ነው። ያው አርብ እንደምታውቁት የቀን ጠዴ ብለናል። አርብ አርባ፣ አሪፍ ሙዚቃዎች ትሰማላችሁ፣ አሪፍ አሪፍ እንግዳዎች ይቀርባሉ። የዛሬው እንግዳዬ ማን ነው? እንደምን አላችሁ ጋቢናዎች፣ እንዲሁም አድማጮች። ድምፃዊ ናትናኤል አያሌው ወይም ናቲማን እናንተ እንደምጠሩ ናቲማ፣ ናቲማ፣ ናቲማን አለ ናቲማን። ፈልግ ያስፈልጌ ነው ያገኘውት። ለምን ብትሉ የሚኖርበት ሀገር አውስትራሊያ ነው አደለ፣ ሜልቦን። እና እዚህ ስንሆን እናንተ ጋር በጣም ይመሻል አደለ። እዚህ አሁን በዚህ ሰዓት ሲሆን በጣም ወደ አስራ ሶስት አስራ አራት ሰዓት ልዩነት ነው ያለው እኛ ጋር። አሁን በቃ አንደኛ ህልማችንን ጀምረን፣ ስለዚህ ሁልጊዜ ስደውልለት በዚህ ሰዓት ተኝቷል ወይም በቃ ኦልሞስት ከሌሊቱ ስምንት ሰዓት ዘጠኝ ሰዓት ሆኗል እና አላገኘውም ነበር። አሁን ግን የት ተገኘ? የት ላይ ነው ያለው? ዛሬ ዛሬ ፍራንክፈርት ነኝ። አጋጣሚ እዚህ ስራ ነበረን ባለፈው ቅዳሜ እና ሚውዚክ ቪዲዮም እየቀረሰ ጀመርመር ያደረክ ይመስላል ቱርህን። እና እንዴት ነው እስኪ ያጀማመሩ ንገረኝ፣ የጀመርክ እንዴት ነበር ሁኔታ? ቆንጆ ነው የጀመርኩት፣ ለንደን ነው የዛሬ ሁለት ሳምንት ሜይ አምስት ለንደን ላይ ጀመርን። ቆንጆ ነበረ። ከዛ መጣንና ደግሞ ፍራንክፈርት ቀጠልን እያልን አሁን በሚቀጥለው ደግሞ ሳምንት ስቶኮልም ይኖረናል። ከዚያ እንደገና ተመልሼ ጊዜ ወደ አስትራሊያ እንደገና እመለሳለሁ። ወደ ሮ እንደዛ እያለ ይቀጥላል። እንግዲህ እንደዛ እንደዛ ደግሞ ወደኛ ጋም ትመጣለህ። እንጠብቃለን በተስፋ በእርግጠኝነት። ኢትዮጵያስ እንዴት ነው እያሰብክ ነው? በስማ ኢትዮጵያማ ሙዚቃ በጣም ገ እንግዲህ እግዚአብሔር ይመስገን ሁሉም ቦታ ጥሩ ተደራሳል። ኢትዮጵያ ግን የበለጠ እንደሆነ ነው ብዙ መረጃ የሚነግሩኝ። በእርግጠኝነት ይሄ ጊዜ ላይ ባለም፣ ግን እኔም እየተዘጋጀሁባቸው ያሉ ጊዜያቶች አሉ። እንዲሁም ደግሞ ጥያቄዎች የቀረቡልኝ አሉ። ጊዜው ሲደርስ አሳውቃለ። አንድ ሙዚቃ እንጋብዛለን። ከአንተ ሙዚቃ እንግዲህ በጣም የተወደደልህ ሙዚቃ የመጀመሪያ ነው። ስለየመጀመሪያ ስለሚለው ሙዚቃ ንገረኝና ሙዚቃውን እንጋብዝና ደግሞ ተመልሰን እንመጣለን። የመጀመሪያ ነው። የሚገርመው ነገር ያው እንግዲህ የሰራሁት የዛሬ አራት ዓመት እዚህ ፍራንክፈርት ውስጥ የዛሬ አራት ዓመት የተሰራ ዘፈን ነው፣ ግን ይዣው ነበር። ይህን ሁላ ጊዜ አውቅ ነበር ማለት ያው ጥሩ ነገር እንደሚያመጣል። እንደዚህ በጣም የተጋነነ ባይሆንም ግን ለአልበም ይሁን እኔም ይሁንም የዮኒ ውቤ ነው ፕሮዲውስ ያደረገው። በደንብ ተመካክረንበት ነበር። እንዲሁም ደግሞ አብራን በወቅቱ የነበረች አሁን የኤሮፕ ትሬል ማኔጅ ብታረቅ መቅደል ላይ ወይም መኪን መላፍ ጓደኛችናለች። ሶስታችንም ተማክረን ነው ይሄ ዘፈን አልበም ላይ ነው መውጣት ያለበት። ተቻኩለን ሲንግል ላይ አይወጣም ተባባልን። በቃ ያዝ ነው የኑላ ጊዜ ታገስን። አሁን ሰው ጋር ያለውን ስሜት እኛ ጋር ቀድሞ ነበርና በቃ ልልቀቀው አልልቀቀው እያልከ ታግሼ ነው ያደረኩት። አንዳንዴ ኮምቢ ይልሃል ካለቀቀው ይልሃል። ውስጥን ባለፈው ጸደሪያ ኢንተርቪው ሲያደርጓት ሰምቼ ያኛው ሙዚቃ ህመም የሚለው በቃ ለአልበም አስቀምጠ ነው ግን፣ በቃ ልቀቂው ልቀቂው ልቀቂው አለኝና ለቀኩታለች። አዎ፣ በጣም እንትን ይላል ይፈታተናል። እሱን ታግሰን ነው እና መታገሳችን አይ ቲንክ ጥሩ ውጤት አምጥታለች። የእሱ ዘፈን መኖር ሞር አልበ ሆነ የሚሰማ ርገታል ብያስ በጣም አሪፍ እሱን። ሙዚቃ ግጥሙ ዜማ ያንተ ነው እና አንተና ዮኒ ናቸው የሰራችሁት ሙዚቃው ግጥም ዜማ የእኔ ነው። አንዳንድ አይዲያዎች ነገርኩ መኪም መጀመሪያ ደረስ ሰተናለች እንዲሁም ደግሞ ዮኒም፣ ግን ሙዚቃ ቅንብሩን ሙሉ ለሙሉ ነው ዮኒ የሰራው። ያው መመካከር ይኖራል እንጂ ሙሉ ለሙሉ የሰራው እሱን። ዘፈን በጣም አሪፍ እሱን፣ እንጋብዛቸው ለአድማጮቻችን። እሱን አጣጥሞ ደግሞ ተመልሰን ስለ አልበምህና ስለ ሙዚቃ ጉዞ ትንሽ እናወራለን። አድማጮቻችን የምታደምጡት ጋቢና ቪኦኤ ነው፣ ከዚህ ከዋሽንግተን ስቱዲዮ ከአሜሪካን ድምፅ ነው የሚተላለፍላችሁ። የመጀመሪያዊ በናቲማን ይቀጥላል። You're the gem I ain't In a cavia, let's you, are my So, Over the car, they are what the ones ተመልሰን መጥተናል። ያደመጣችሁት ሙዚቃ የናቲ ማን እንግዲህ አዲስ በቅርብ ካወጣው አልበሙ ላይ በጣም የተወደደለት የመጀመሪያ የተሰኘው ሙዚቃ ነው። ስለሱ ቀደም ብሎ ነግሮናል። በተጨማሪም ደግሞ ናቲ አለ እዚህ መስመር ላይ ቀጥታ ፍራንክፈርት ከፍራንክፈርት አስገብተነዋል። በጣም አሪፍ ሙዚቃ ነው ይሄ ይሄ ሀሳብ ግን የመጀመሪያ ማለት ፍቅር ሲይዝ ነው የመጀመሪያ አደለ፣ ፍቅር ሲይዝ ነው ማለት ብዙ ፍቅሮች ይዟል ግን ከባዱ ነው ከፍተኛ ግን ፍቅር ሲይዘ የመጀመሪያው ነው። እንደዛ ነው ሐሳቡም እንደየሰው ይለያያል። ሰው ምናልባት ከመጀመሪያ ፍቅረኛው ጋር የመጀመሪያ የሆነ ከባድ ፍቅር ሊይዘ ይችላል። ከሁለተኛው ጋር ስተኛው እንደ ሕይወት አጋጣሚ እንደ ሙዱ ነው። ግን ልክ እንደ ሕይወት አጋጣሚ እንደዛ ይባል ደስ ይብልኝ እንጂ ለመጀመሪያ ፍቅረኛ ላይሆን ይችላል፣ ወይ ለሁለተኛውም ላይሆን ይችላል። እንደየሰው፣ እንደ እድሜው ሁኔታ፣ እንደ ሕይወቱ አጋጣሚ ግን ሲይዘው በጣም መረር ያለ ከሆነ ነው። ግን ከፍተኛው በቃ ሁለተኛው ምት ያለው ማለት ነው። ታውቀዋለህ፣ እሱን ስሜት ይመጣ ስለ ከኤክስፒሪያንስ ሊሆን ይችላል። በመጀመሪያው በሁለተኛው በሶስተኛው ካለፍካቸው ኤክስፒሪያንስ አንተም ትማራለህ፣ አንተም ማስተካከል ያለብን ነገር ታስተካክላለህ። ከዛ ነገሩ ከዛ ጋር መጥቶ ግጥም ሲል ፈረንጆቹ እንደሚሉት ክሊክ አደረገ ሲባል ከዛ የመጀመሪያን ፕላይ እናደርጋለን ማለት ነው። በጣም አሪፍ አልበምህ፣ በጣም ተወደዋል። በመላው ዓለም ኢትዮጵያ በጣም በቃ ያለንት ሙዚቃ ይከፈትም ብለዋል። እዚህም ጥሩ ነው ያለው በየ ቦታውም ጥሩ ነው። እንዴት ነው ስቲ፣ አልበምህ ምን ያህል ጊዜ ፈጀብህ? እንዴት ነበር ፕሮዳክሽኑ? ምን ነበር ቻሌንጆች? ውስጥ ጠቀለል አርገህ እንደ ሀሳብ ስጠኝ። አልበሜ መጀመሪያ በጣም አመሰግናለው ተቀባይነት እንዳገኝ ያደረጉኝን ወዳጆችን፣ አድማጮችን፣ ዲጄዎች፣ የሬዲዮ ሆስቶች፣ ጋዜጠኞች በጠቅላላ ሁሉንም፣ እውነት ለመናገር በጣም አመሰግናለው። ግልጽ መሆን ካለብኝ እንደዚህም ይሆናሉ ያልጠበቅኩም ያው መስራት ማቅረብ እንዳለብኝ ምን ያደረኩት ግን ደስ ይላል ይሄ ረጅም ጊዜ ፈሽቷል። ግን ወደ ፕሮዳክሽን ብዬ በቃ ወስኜ እነዚህ ዘፈኖች ናቸው ብዬ አስራ ሶስት ዘፈን አለው አልበሙ ላይ አንዱ የሚሆን የሰራው አስራ ሁለት የሚሆን የሚሰራቸው እነዚህ ልስራ ገና ያልኩት አልበሙ እስከሚወጣ ምናልባት አንድ አመት ከሁለት ወር አስራ አራት አስራ አራት ወር ማለት ይችላል። በቃ አስራ አራት ወር ያህል ነው ስቱዲዮ ቁጭ ያልኩት። ግን እንደዛ ስልህ የሰጠሁት ኢነርጂ ግን ከሶስት እና ከአራት አመት በላይ ነው። ሙሉ ጊዜ ነው። በቃ ምንም ነገር አያምረኝም ነበረ። ምንም ነገር መዝናናትም አያምረኝም። ሙቪ ማየትም ምንም ምንም አያምረኝም። ፎከስ አድርጌ ጠቅላላ እንዳለ ስቱዲዮ ላይ ነበር ያስመስኩት። እየተማርኩም ነበር፣ ምሳሪ ነበረ ራሴን እያስተማርኩ የሙዚቃ ችሎታዬንም ሚክሲንጉንም እነሱ ነገሮች እያርኩ ስለነበረ እንደው ጊዜውን ስጠራው ያጠራ ይመስላል አስራ አራት ወር ስል እንጂ በጣም የሶስትና የአራት ዓመት ጉልበት ነው የፈጀበት። ብዙ ትግል አለ፣ በተለይ ኢትዮጵያ ብትሆን ሁሉ ነገር አልጋ ባልጋ ነው ይባላል፣ እንደዚህ የሚባል ነገር አለ። ሙዚቃ ስትሰራ እዛሁም ገጣሚ ዋለ፣ እዚህ ጋር ሙዚቀኛ ዋለ፣ አይዲያው ማይጠፋ ምኑ ምኑም ሰብሰብ ሰብሰብ አድርገህ ለመስራት ኢትዮጵያ ይቀላል። ከኢትዮጵያ ስትወጣ ግን ሙዚቀኛ እንደ ልብህ አታገኝም። ግጥም ዜማ መላለስ አለብህ፣ ይኖ በደንብ እንደ ልብህ አታገኝም። እየደወልክ የሰጡ እንደገና እያስተካከልክ ነው እና ብዙ ቻሌንጆች አለ ይባላል እና ይሄንን ሁሉ አልፈ። ጥሩ ስራ መስራት መቻልህ ሚስጥሩ ምንድን ነው ትላለህ? እኔ ማለት ይከብደኛል። በቃ ያ ሁላችንም እንግዲህ ኢትዮጵያውያን እምነታችን በእግዚአብሔር ነው። ስለዚህ እውነት ለመናገር የፈጣሪ እጅ ታክሎበታል በጣም እንጂ አሁን ላይ ቆም የራሱ ሳይው እውነት ለመናገር እንደዚህ እንደዚህ ብዬ ኤክስፕሌን ለማድረግ ይከብደኛል መድከሜ እናውቃለሁ እንጂ ይሄ የኔ እንትን ነው። እኔ እንደዚህ አድርጌው ነው ምናምን ለማለት አንዳንዴ የደፍረቱ የለ የፈጣሪ እጅ ታክሎ ብሌሲንግ ነው ነው እና ዛ በቃ የእግዚአብሔር ነገር ነው እና ደክም ያለው እሱን አልክ። ምንድነው የሚባለው መሰል የሆነ የአፍሪካን ፕሮቨርብ አለ። ስትጸልይ ይላሉ ላይክ ወን ዩ ፕሬይ ሙቪ ኦር ፊትስ ይባላል እና እኔ ሲገባኝ እሱ ምንድን ነው እየሰራህ ነው ማረግ መጸለይ የሚያለብህ ወይም የሆነ ነገር ማድረግ ያለብህ እየሰራህ ነው፣ እየተንቀሳቀስክ ሙቪ ኦፊት ሲል እየደነስክ ጸለይ። አይደለም ግን ላይክ እየተንቀሳቀስክ ወደ ሀሳብህ ወደ ህልምህ ወደምታየው ነገር እየሄድክ እየቀረብክ ነው እግዚአብሔርም እንዲያግዝህ ሰዎችም እንዲሰጥህ ምናምን እንደዚህ የምታደረጋቸው ነገሮች እና ይሄ ሁልጊዜ እንደዚህ አይነት ቦታ ላይ ይሄንን ነገር አስበዋለሁ እና እንትንም አለው ልልህ ነው። ስራም አለው ዝም ብሎ ቀላል አይደለም። እውነት ለመናገር ተወስንም ቀላል አልነበረም። በቃ እዛ ቦታ ላይ የተወሰኑ የሙዚቀኛ ጓደኞች ቢኖሩም ግን እነሱም የየራሳቸው ላይፍ አለ። እንደገና መራራቁም እንደ ሀገር ቤት በአስር ደቂቃ ውስጥ የምትገናኝበት አጋጣሚያ የለም። አንድ ቀን፣ ሁለት ቀን፣ አንድ ሳምንት መጠበቅ ይኖርብሃል እና የእነዚህ ነገሮች ሁላ በቃ አሁን ይህንን ስጠብቅ ሌላ አምስት እና ስድስት ዓመት መፍጨት የለብኝም እራሴ መስራት አለብኝ ብዬ ከራሴ ጋር ተነጋገርኩ፣ ጸላይኩ በቃ ጋባውበት እና ያ ሁሉ ነገር የዛው ሁሉ። ወደ ሙዚቃ ምን ከተተህ ምን ሳበህ ወይም ላይክ አሁን ሙዚቀኛ እንድትሆን ምንድን ነው በደንብ አርጎ ሳብ አርጎ ያስገባህ ነገር ስጀምር ነው ወይስ ወደ ሙዚቃ ስትጀምር? ሙዚቃ መወደዴ ነው። ዘመኑት እዚህ አንድ አካባቢ ነበረ። በተለይ እናንተን እናንተን ማየቴ፣ አንተ ዲጄ ዊሽ፣ ዲጄ ኪን ማየቴ እኔም ዲጄ እንደሆነ በአካባቢ ትልቅ አስተዋጽኦ አድርጎልኝ ነበረ። ከማዳመጥ ከዲጄነት፣ ከኤሚሲነት እያልኩኝ ነው እንግዲህ ወደ እዚህ የደረስኩት አሁን አቀናባሪነቱ ላይም ገባሁኝ። አንተን የሰራ ሙዚቃዎቹን ያቀነባበርክ የራስህን ሙዚቃ አሁን አልበሙ ላይ አስራ ሁለቱም ዘፈን፣ ቅንብር፣ ሚክሲንግ እና ማስተሪንግ ነው የሰራሁት። አንዱን ዘፈን ባንዶች አሉ ምናምን እና ከነሱ ጋር የሰራ ባንድ አለ አደለ እዛ ባንድ አለኝ ግን፣ ከባንዱ ጋር የሰራ ነው ሌላ ነው እና ቅድም ጠቀ የሚያረኩ መገናኘት ይከብድ ስለነበር ወስኜ የገባውበት ያልኩ ለዛ ነው እንጂ። እዛ ላይ ያሉት የምንሰማቸውም ጊታር የተጫወትኩት አንዳንዱ ላይ ሁሉንም ነገር እኔ የሰራ ረናቲ መጫወቅ ነ የሚሉ ለእኔ ብቻ ሳይሆን አድማጮች ቀስ በቀስ የሚታወቅ ይሻላል። እኔም መጮ መለፍለፍ ከበድ ብራል ከበድ በጣም ደስ ይላል። ከዛ በኋላ እንደዛ ነው ደስ የሚለው። ተረጋግተን ይሻላል። እስኪ የሌላ ሰው ሙዚቃ ጋብዝ ናት። አንድ የሌላ ሰው ሙዚቃ ደስ የሚልህን ወይ የምትወደውን ይህንን ሙዚቃ እስኪ አድማጮች አድምጡልኝ በእኔ ኦን ማይ ቢሃፍ ብለህ መጋብዘው ካለ ሙዚቃ ከሆነ እኔ ያው መቼም መቼም እንግዲህ የማልለውጠው ጋሽ መሐሙድ አህመድ አለ። ስለዚህ የጋሽ መሐሙድ አህመድ ማንኛውም ሙዚቃ አንተ የምትወደው ሊለኔስ ነው። ብዙ ነው። በቃ እሺ፣ ከጋሽ መሐመድ ምን እንጋብዝ ምን እንጋብዝ ምን እንጋብዝ? አንድ ሰፈር ደስ ያለህ እንትን እንጋብዝ እስቲ ረፈ በከተማ ጀምራሽ በሀገሩ ድምፅም ልጀምር ነው። ድምፅ ማሙድን ይመስላል እያልኩኝ ለራሴ እነግረዋለሁ። አንዳንዴ ስማ እያልኩኝ ማሙድ ይመስላል ድምፅ ይለዋለሁ። ግን አይታወቅም። እሱን እንጋብዝና እንመለስና ደግሞ ስለ ሙዚቃ ቻሌንጆችና ስለምታደርጋቸው ጥረቶች እናወራለን። የጋሽ ማሙድ። ኧረ በከተማው ከጋቢና ቪኦኤ ዲጄ ፋቱና ናቲነን አብራችሁን ቆዩ። ኧረ በከተማው ጭራሽ በሀገሩ ከኔ እና አንቺ በቀር چراش اره ربقتم ما چراش به ها کنی نان چی بکر اندمان به روم کنی نان چی بکر اندمان به روم زفت لا سر هون سدم بکا کر کتو نمان سمو سدن

አድማጮቻችን፣ ተመልሰናል። ዲጄ ፋቱ ነኝ። አብሮኝ ናቲ አለ። ናቲ ዛሬ አውስትራሊያ አይደለም ከፍራንክፈርት ላይ ነው የያዝ ነው። እስከ ፕሮግራማችን ፍጻሜ ድረስ ስለ ሙዚቃ እያወራን እንቆያለን። ፕሮዲሰሬ ሞክቢል እያበሮ ከፊት ለፊቴ ቁጭ ብሎ ኢንጆይ እያደረገ ነው። ጋሽ ማህሙድን ሰምተናል። ናቲ፣ ተመልሰናል። ሁልጊዜ አንተን ሳስብ የማስበው ነገር አለ። በጣም ትጥራለህ የኢትዮጵያ ሙዚቃ ኢንተርናሽናል ደረጃ እንዲኖረው ኢንተርናሽናል ስቴጅ እንዲያገኝና። እንዴት ነው ያለው አሁን ቫይቡ? በእኔ በኩል ጥሩ ነው። እውነት ለመናገር ትንሽ ቆም ብዬ የነበረው ይሄን አልበም ለመጨረስ ነው እንጂ ውስጥ ውስጡን በጣም ያን ያህል ተጋኖ ባይወጣም ግን አውስትራሊያ ውስጥ የእኔና የእኔ ባንድ አሁን እሱ ከባንዳችን ጋር የምትሰራው ለእንደዚህ ለኢንተርናሽናል ፌስቲቫሎች፣ ለትልልቅ ኮንሰርቶች ነው። ናቲ ማን እኔን ጋራ ብለን የመሰረት ነው ባንድ። በጣም ትልቅ ከተማ ውስጥ ሜልበርን ከተማ ውስጥ ከሚጠቀሱ ባንዶች አንዱ ሆኗል። እና ደግሞ አሁን የሚቀጥለው ፕሮጀክታችን ደግሞ እሱ ነው። የበለጠ እሱን ባንድ ማር ኢንተርናሽናል ማለት እና በዛኛው መስመር ጥሩ እየሄድኩኝ ነው። በቻልኩት አጋጣሚ ከዚህ በኋላ ደግሞ ይሄን ነበር የምፈልገው የሆነ ትንሽ የሚጎል ኢነርጂ ነበር። ከላይ ከህብረተሰብ መልሼ አግኝቸዋለሁ ያንን ጉልበቴን። ስለዚህ ከዚህ በኋላ መቼም ወደኋላም ኋላ አይመስለኝም፣ ምክንያቱም አሁን ሁሉም ነገር በእጃችን ነው። ስለዚህ ወደፊት ነው በቃ። እና ግን ጥሩ ነው። ላይክ አውስትራሊያ ላይ ብዙ ጊዜ ኢቨን ከአንድም ሁለቴ የኒው ይር ኢቭስ እንግዲህ የአዲስ ዓመት ዋዜማቸውን በትልቅ መድረክ ላይ ልክ እንደ ኒውዮርክ እንደ ታይምስ ያለ መድረክ አለ ፌዴሬሽን ስኩየር የሚባል እዛ ላይ ሁለቴ ልክ ርችት መተኮሻ ሰዓት ላይ የተጫወት ነው፣ እኛ ነን። ያ ማለት እንግዲህ ምን እንደሆነ በታውቀው አለ እነሱ እነሱ እድሎች እያሉ ስለሆነ ልክ የእኛን ስም ስትጠራ ይታወቃል። አውስትራሊያ ውስጥም ሜልበርን ውስጥም ትልልቅ ስጠቃለች እያየሁ ነው፣ እኔም አያለው በሶሻል ሚዲያ ጅሁል የማስበው ነገር አለ የእኛ ሙዚቃ የእኛ ሙዚቃ የኛ ሙዚቃ ብዬ አስባለሁ። እና የእኛ ሙዚቃ እንደዚህ አይነት ደረጃ እንዲደርስ ምን መደረግ አለበት ትላለህ? እንደኔ አስተሳሰብ አይ ቲንክ ልክ አፍሮቢት አሁን እዚህ ደረጃ ላይ ደርሷል ስንል ላይክ አርቲስቶቹ ብቻ አይመስሉኝም፣ የአርቲስቶቹ ብቻ ድካም አይመስለኝም። የአርቲስቶቹን ድካም የተገነዘበው አድማጫቸው ወይም ኦዲንሳቸው አለ። እነሱን ስታይ በስነስርት ሲዲያቸው ሲገዙ ታያለህ። ኦንላይን ላይ ገብተው በስነስርት ስርት ያደረጓቸው ታያለህ። ኮንሰርታቸውን በስነስርት መጥተው አርቲስቱን በጣም ይደግፉታል። ምክንያቱም የአንድ አርቲስት ማውጣት የአርቲስቱ ብቻ መግነን እና የአርቲስቱ ወይም በገንዘብም ይሁን በምንም ነገር አንድ ሰው ትልቅ መሆን አይደለም። የአርቲስት ከየት ነው የሚለው ጥያቄ በጣም ትልቅ መልስ አለው እና እኛም ላይ እንደዛ ቢለመድ ጥሩ ነው። እውነት ለመናገር አሁንም እየመጣ ነው። በፊት ከነበረኝ ኤክስፔሪንስ፣ ኦንላይን ላይ ያለው ሽያጭና አሁን ስታየው ጥሩ ነው፣ እድገት ይታያል። ግን የበለጠ ማድረግ ቢቻል አርቲስቱ ስራው ላይ ብቻ ፎከስ አድርጎ የሀገሩን ስም በደንብ ማሰራት ይችላል ብያ ምናምን እውነት ነው። በደንብ መሰራት አለበት። ህዝቡ ሲዲ መግዛት አለበት። ኦሪጂናል ሲዲ ኦሪጂናል ዳውንሎድ ማድረግም ኮፒ ትቶ ዳውንሎድ አይ አርቲስቱን ሰፖርት ስታደርግ አርቱን ሰፖርት ታደርጋለህ። ያ ሰው አሁን አንተ ቅድም ምን አልከኝ? በቃ ህዝቡ ስለ እንትን ስላለብኝ በዛብኝ ሪስፖንሲብል መሆን ትመጣት ወደ መሆን ምን ትመጣ ኃላፊነት አለብኝ ኦኬ ናቲማ ናቲማን ሲሉ ሰው ሙዚቃ ነው ወደነዋል ምናምን ሽር ሲያደርጉት ምን ሲሉ ሲሰጡ ያን ኢነርጂ አንተ ደግሞ ለሌላ ነገር ትነሳሳለህና ይሄ ሁልጊዜ ማሰብ ያለብን ነገር ነው ብዬ አስባለሁ። እንግዲህ እኛ ያው ኦልሞስት ወደ ሀያ አመት ሊሆን ነው አሁን እኮ አይገርምህም? ወደ አስራ ዘጠኝ አመት በሙዚቃ ውስጥ እ ዲጄ ፋር ከጀምር አስራ ዘጠኝ አመት ሰ እና አይገርም እና እንደዛ መደረግ አለበት እላለሁኝ። ሙዚቃዎችን እንዲያድግ ማለት ነው። እኛ ራሳችን ሰፖርት ካላደረግ ነው፣ ሌላ ሰው ሰፖርት አያደርግም። አሁን እንኳን በዊኬንድን እንኳን ስናየ አታይም። ኢትዮጵያዊ ስለሆነ እዚህ ነው የተወለደ ካናዳ ነው የተወለደ ካናዳ ኬኔዲያን ነው ሙሉ በሙሉ ግን ያው ኢትዮጵያዊ ስለሆነ ብቻ ደስ አይለንም። በጣም እ በጣም እነዚህ ማማረረዋል ከየት ነው የሚባለው ነው ጥያቄው አደለም። እኛ ሌላው ሰው ያውቃል ኢትዮጵያ የምትባለዋ ነገር በዊኬንድ በሞጣ አደለም። የኛ ሌላው ሰው ያውቃል። እሱም ነው በቃ። ትክክል አሪፍ ምሳሌ ያመጣ ያለኝ የበለጠ ደግሞ እኛው ብንሆን ደግሞ ምን ያህል ደስታ እንዳለው አስበው። በጣም እኛ ደግሞ ባህላችንንም እንደጠበቀ መሄድ እንችል ይመስለኛል። በጣም እንትን አላላየሃትም ቲፈን ህድሽ ስትወጣ የሀገር ልብስ ለብሳ አባቴ ምናምን በቃ ይሄ ትልቅ ነገር ነው እና ህዝቡን ነው የሚወክለው። አርቲስቱና ሁል ጊዜ መታሰብ አለበት እላለሁ። እንግዲህ ወደ መጨረሻው ሙዚቃ ደርሰናል። የመጨረሻው ሙዚቃ ጋብዝልን። ለአድማጮች የምታስተላልፈው መልእክት አስተላልፍ እና ማመስገን ያለብህን ምንም፣ በቃ መጨረሻውን ማይክ ሰጥችሀለሁ። እሺ፣ እሺ። በጣም ሁላችሁንም ላከብር ላመሰግነው እወዳለሁኝ አልበሜን ደስታችሁም አዳምጣችሁም የደገፋችሁኝ አድማጮች ወዳጆቼ ሁላችሁንም አመሰግናለሁ። ያው የፈጣሪ ምስጋና እንዳለ እለት ከእለት እንዳለው ነው ማለት ነው። ከዛ ቤተሰቦቼን አመሰግናለው። አብረውኝ የነበሩ ጓደኞቼ በሙዚቃ እዚህ እንድደርስ አስተዋጽኦ ያደረጉ ብዙ ጓደኞች አሉ። እኔ አሁን የእኔ ነገር ፊት ለፊት ቢወጣም፣ ስለዚህ ቤተሰቦቼን ሁሉንም ላይ ስም ጠርቼ ስለማትችለው ሁሉንም ሰው የሚያቀኝን ሁላ በእኔ ህይወት ትንሽም አሻራ የጣለ ሰው ሁሉ ላመሰግን እወዳለሁ። የመጨረሻ ግብዣ የሚሆነው እኔ በጣም ወደው ሙዚቃ አለኛለ ላይ ይቆማሉ የሚለውን ዘፈን በጣም እወደዋለሁ። እሱ ሙዚቃ ለእኔ ሞራል ሆኖኛል እዚህ እና እሱን ሙዚቃ በደንብ መልዕክቱን ወንድሞቼ፣ እህቶቼ ማጣጠሙልኝ እላለሁ። ጀፋሱ በጣም አመሰግናለሁ። የምታደርገውን ነገር ሁሌ ላከብር እወዳለሁኝ። እንዲሁ ሁሌም ሳወራ ሌላም ጊዜ እጠቁመሃለሁ በአንተ ምክንያት ነው እኔም እዚህ የደረስኩት ብዬ ነገር አለ። አንተ ዲጄ ዊሽ፣ ዲጄ ኪን፣ ብዙ ዲጄዎች የነበራችሁ ቅን ሀሳቢነት እንዲቀጥል እፈልጋለሁ። በዚሁ በዚሁ ቀጥልላለሁ ብራዘር በጣም ደስ ይለኛል በጣም አመሰግናለሁ እንግዲህ ከስንት ጊዜ በኋላ ስላገኘው እኔም በጣም ደስተኛ ነኝ በምትሰራውም ስራ በጣም ኮራለሁኝ ናቲ ማን እያልኩኝ አሁን ደግሞ እንደዚህ ሞቅ ሞቅ ስታደርገኝ ደግሞ በስ ጨመረ ኤነርጂ ዛሬ ማታ ሁሉም አርቲስት ያውቃል በተለይ በእኛ ደረጃ ያለን አርቲስቶች እኔ ቤቲ ብዙ አርቲስቶች ፓፍ ሁሉንም አንተን ያነሳልለው አሁንም ደግሞ ኢቨን እኔ አዳዲስ አርቲስቶች በአንተ ነው የማውቀው ይሄ ልክ አንተንም ልሸነግልህ አይደለም ወይ አዳዲስ አርቲስቶች እንኳን የማውቀው አሁን ሀገር ቤት ያሉ አርቲስቶች በአንተ ፔጅ ላይ እያየሁ ነው። ይሄ ደግሞ ደስ ይላል። ሰር ሪጋፕ እናደርጋለን። መንፈሱ እንደዛ ነው። ናቲ በጣም ነው የምናመሰግነው። እዚህ ስትመጣ ደግሞ በላይቭ ስቱዲዮ ይዘንህ እንገባለን። እስከዛ ድረስ እንግዲህ መልካሙን ሁሉ እንመኝልሃለን። እናመሰግናለን፣ ስለ ጊዜ በጣም አመሰግናለን። አድማጮቻችን ስላደመጣችሁን፣ አብራችሁ ስለነበራችሁ በጣም እናመሰግናለን። ይቆማል ወይ በናቲ ማን እንጋብዛችኋለን። መልካም ቅዳሜ ቅዳሜና እሑድ ሊሆንላችሁ ከአሁኑ ተመኘን። ደህና ሁኑ። Oh my-

go na be he come my he my he my sa se en de la América?